ፋሲል ኬንያ ውስጥ የተገኘው ከ10 ሺህ ዓመት በፊት እንደተገደሉ የተገመተ ሰዎች አጽም ልዩ የሚያደርገው ነገር ምንድን ነው? የቅሪተ አጽም ተመራማሪዎች ወይም እነዚህ አርኪኦሎጂስቶች በሰሜን ኬንያ ከቱርካና ሐይቅ በስተምዕራብ በኩል ናታሩክ በምትባለው ቦታ ላይ የሀያ ሰባት ሰዎችን አጽም አግኝተዋል። ከሀያ ሰባቱ የአስራ ሁለቱ ሙሉ አጥማቸውን የተገኘው እና ከአስራ ሁለቱ ውስጥ ደግሞ የአስሩ ከፍተኛ ጉዳት ደርሶባቸው የሞቱ እንደሆነ የሚያሳይ የቅሬተ አጽም ነው። አርኪኦሎጂስቶቹ እንደሚሉት አስር ሺህ ዓመት ያህል የሚያስቆጥር ነው እና የዚህ አጽም መገኘት የሚያሳየው በ በአካባቢው ከፍተኛ ግጭት እንደነበረ እና አዳኞችና ፍራፍሬ ለቅመው የሚኖሩ ሰዎች ቡድን አንዱ ቡድን ሌላውን ያጠቃበት እና ከፍተኛ ጉዳት እንደደረሰባቸው የሚያሳዩ የተለያዩ ምልክቶች አሉ። በተገኘ አጥን ላይ ስምንቱ ሴቶች፣ ስምንቱ ወንዶች፣ ስድስቱ ደግሞ ሕጻናት ናቸው። የተቀሩት አምስቱ ፆታቸው ወርግጥ አልተለየም። ግን በወቅቱ የጦርነት መንስኤ ሊሆኑ የሚችል ምክንያትን ለማስረዳት የሚችል ማስረጃ ነው። ሳይንቲስቶቹ በሰዎቹ ላይ የተፈጸመ ዓላማውን ግድያ በዚያን ዘመን እየደረሰ እልቂት ብለውታል። ይህ በምን ታወቀ? ከተገኙት አጽሞች ውስጥ አብዛኛዎቹ ከፍተኛ ጉዳት የደረሰባቸው ናቸው። በተለይ ጭንቅላታቸው አካባቢ መፈንከት፣ በድንጋይ ሰራሽ ጩቤ መወጋት፣ እንደዚሁ ጎናቸው ላይ አጥንታቸው ተሰብሮ ነው ይታየው። እንደዚው ከተገኙ አጽም ውስጥ አንዷ ሴት ነፍሰ ጡር ነች እና እጇና እግሯ ታስሮ እንደዚው በሆዷም ውስጥ ያለው ጥንስ ከስድስት ከዘጠኝ ወር ድረስ ሊሆን የሚችል ነው። የእሱም አጽም አብረው ተገኝተዋል እና የደረሰው ጉዳት በዝርዝር ገልጸውታል ተመራማሪዎቹ እና ግጭት እንደሆነ የሚያስረዳ ነው። አጽማቸውም የተገኘው በተለያየ ቦታ ተበታትኖ ነው በዘፈቀደ በሆነ መልኩ የአስራ ሁለቱ ለብቻ የአስራ አምስቱ ለብቻ ነው የተገኘው። አጠቃላይ ሀያ ሰባት አጽም ነው እና በአካባቢው ያለን ቦታ ለመቆጣጠር ሀብትን ሴቶቹን፣ ምግብን እና ህጻናትን ለመቆጣጠር በተደረገ ትግል የደረሰ ጉዳት እንደሆነ ያመላክታል ነው ያሉት። ቱርካና ሐይቅ አካባቢ በተካሄደ ቁፋሮ በተገኙት አጽሞች ላይ የተካሄደው ጥናትም ሆነ የተገኘ ውጤት ፋይዳውስ ምንድን ነው? በዋናነት በአርኪኦሎጂስቶቹ ወይም በዚህ በክርስት አጽን ተመራማሪዎች ዘንድ ከፍተኛ የሆነ ክርክር ያለው የጦርነት አጀማመር ግጭቶች ቢኖሩም በተለያየ ቦታ ጦርነት የሚያስብል ደረጃ ላይ የደረሰ የጦርነትን አጀማመር ወይም መንስኤ ለማጥናት በሚያደርጉት ጥረት አንደኛው ቡድን የሰው ልጅ ሰፍሮ ቦታ ከያዘ በኋላ ማረስ ከጀመረ በኋላ የተነሳ ነው፣ የደረጃዎች ልዩነት ሲፈጠሩ የተነሳ ነው የሚል ነው። ሁለተኛው ቡድን ደግሞ ከጥንት ጀምሮ የኢቮሉሽን ቴዎሪ ከሚወራበት ጊዜ ጀምሮ ጦርነቶች አሉ የሚል ነው። እና ይሄኛውን የሁለተኛውን ቴዎሪ ለመደገፍ የሚረዳ ተጨማሪ ማስረጃ ይሆናል ብለው ነው ማጠቃለያ የሰጡት። ፋሲል ግርማ ከናይሮቢ አመሰግናለሁ። እኔም በጣም አመሰግናለሁ።